ወደ ስልጣን ከመጡ ጥቂት ወራትን ያስቆጠሩት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮ የፍራንኮ ጀርመን ትብብር የበለጠ ተጠናክሮ ለማስቀጠል እና በአውሮፓ ሕብረት ውስጥም አዲስ የማሻሻያ ሀሳብ ለማምጣት የያዟቸውን እቅዶች በጀርመኗ መራሄተ መንግስት አንጌላ ሜርክል ይሁንታን ያገኙ ቢሆንም ወደ ስራ እንዲተገበሩ ግን የእሁዱ የጀርመን አጠቃላይ የምክር ቤት ምርጫ ውጤት መጠበቅ ግድ ይላቸዋል። ባለፉት አስራ ሁለት ዓመታት የስልጣን ዘመናቸው አራት የፈረንሳይ ፕሬዚደንቶችን ያስተናገዱት ሜርክል ከፕሬዝደንት ማክሮ ጋር የፈጠሩት ግንኙነት ከምን ጊዜውም በላይ የላቀ እንደሆነም ይነገርለታል። በሁለቱ መሪዎች የተደረሱት ስምምነቶችም ከወረቀት አልፈው እንዲተገበሩ የአንጌላ ሜርክል ፓርቲ ስልጣን ዘመን መራዘም ወሳኝነት እንዳለውም እየተነገረለት ይገኛል። የፈረንሳይ ዓለም አቀፍ ግንኙነት ስትራቴጂ ተቋም ዳይሬክተር ዣን ፒየር ሙኒ አንጌላ ሜርኬል ካለፉት ሁለት የፈረንሳይ ፕሬዝደንቶች ከኒኮላ ሳርኮዚ ጋርም ሆነ ከፍራንሷ ሆሎንድ ጋር ጥሩ ግንኙነት እንዳልነበራቸው ከራሴ የግል ግንዛቤ ተነስቼ የምናገረው፣ በፕሬዝዳንት ማክሮን እና በወይዘሮ ሜርኬል መካከል ግን ቀጥተኛና በቀላሉ የሚጓዝ ግንኙነት ተፈጥሯል። ይህ በፈረንሳይና በጀርመን መካከል ያለውን ትብብር ሊያሳደግ የሚችል ነው። ፓሪስም ከዚያ አንጻር የምትመርጠው የአንጌላ መርክል ፓርቲ ቢያሸንፍ፣ አለበልዛም ከአማራጭ ለጀርመን ይልቅ የክርስቲያን ዲሞክራት ፓርቲ ከአረንጓዴ ፓርቲ ጋር የጥምር መንግስት እንዲኖር ነው ባለፈው ሐምሌ ወር ላይ ፓሪስ ላይ ተገኝተው የነበሩት አንጌላ ሜርክል በፕሬዝዳንት ማክሮን የቀረቡትን የአውሮፓ የጋራ መከላከያ፣ የአውሮፓ አንድ የፋይናንስ ሚኒስትር ለማቋቋምና በዩሮዞን በጀት እንዲሁም በስደተኞችና በጸጥታ ጉዳይ ላይ የማሻሻያ ሀሳቦች ተቀብለው በጋራ ለመስራት ስምምነት ላይ መድረሳቸው ይታወሳል። ይህን በፓሪስና በበርሊን መካከል ያለውን የሁለትዮሽ ግንኙነት ከምንጊዜውም የበለጠ ኃይል እንደጨመረ ለት ይነገራል። በስምምነቱ ተግባራዊነት ላይ የምርጫ ውጤት የሚያሳድረው ተጽዕኖ አይኖረውም የሚሉት ዴር ሽፒግል የተሰኘው የጀርመን ድረገጽ አዘጋጅ የፓሪስ ወኪል ዶክተር ስቴፋን ሲሞንስ ናቸው። በአንግላ ሜርክል በኩል ፈረንሳይ ከጀርመን እንዲሁም ከአውሮፓ ተቋማት ጋር ያላትን ስብስብ የበለጠ የሚያስተሳስር ይሆናል። ምናልባት የመንግስት ለውጥ ካለ ሁሉም ነገር ቆጣሪው ከዜሮ ይመለስ ይሆናል። ያ ማለት ግን ነገሮቹ እንዳዲስ ይጀምራሉ ማለት አይደለም። ሌላ ዲሞክራቲክ ፓርቲ የማክሮንና የሜርክልን መንገድ ለመከተል በደንብ የተዘጋጁ ናቸው። ከቅርብ ዓመታት ወዲህ ፈረንሳይን ጨምሮ በአንዳንድ አውሮፓ ሀገራት ተደማጭነታቸው እየጨመረ የመጡት የቀኝ ዘመም አክራሪ ጽንፈኛ ፓርቲዎች በጀርመን ምርጫ ላይ ዘንድሮ ጉል ስፍራ መያዝ ጀምረዋል። አማራጭ ለጀርመን የተሰኘው ጽንፈኛው ፓርቲም በመጪው እሁድ በጀርመን ምክር ቤት መቀመጫ ሊያገኝ እንደሚችልም ተገምቷል። ይህን አስመልክቶ ዶክተር ስቴፋን ሲሞን ሲናገሩ ወደ ምክር ቤት መግባት ቢችሉ እንኳን በሌሎች አውሮፓ ሀገሮች ላይ ሊያሳርፉት የሚችል ተጽዕኖ አይኖርም። በእርግጥም በፈረንሳይ ላይም በፈረንሳይ የአክራሪው ብሔራዊ ግንባር ፓርላማ ገብተው ነበር። አማራጭ ለጀርመን ፓርቲ በጀርመን ፖለቲካ ውስጥ አንቀሳቃሽ ላይሆኑ ይችላሉ። ዣን ፒየር ግን በበኩላቸው አማራጭ ለጀርመን የተሰኘው አክራሪ ፓርቲ በምክር ቤት ቦታ ካገኘ በአውሮፓ ሕብረት ውስጥ ስጋት ሊሆን እንደሚችል ነው የሚገልጹት። ለዶቼ ቬለ ሬዲዮ፣ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ።